Voice of America. ለጥያቄዎ መልስ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። ዶክተር ነገሪ የሰጧቸው መልሶች የመጀመሪያ ክፍል ትናንት ቀርቧል። አሁን ሁለተኛው ክፍል ይቀርባል። አዘጋጅና አቅራቢዋ ትዝታ በላቸው ነች። ኮማንድ ፖስቱ ከሕገ መንግሥቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሀሳብ ምንድን ነው? ለምሳሌ አንድ ሰው በኢትዮጵያ ሕገ መንግሥት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳ በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰብአዊ የሆነ መጸዳጃ የሌለበት፣ የመጠጥ ውሃ የሌለበት፣ ቤተሰቦች የመጎብኘት እንኳ እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ሊሄድ፣ አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ፣ የእኔ ጥያቄ የኢትዮጵያ መንግስት እርሱን የሚደግፈውን ድምጽ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲው ውስጥ አያካትትም የሚል ጥያቄ አቅርበዋል እዛ ላይ አስተያየቱን ጠይቃለሁ በድምጽ ደግሞ የቀረበ አለ ስለ ሚዲያና እሱንም ላሰማሁት የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛው አገልግሎት የአሸባሪነት አይነት ወይም ሀገር የሚያሰራበት አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቅድሞ ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉ ና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበር ና እሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልዕክት ያስተላልፋሉ ወይ እንደ ባለሙያ ሰው በዚህ ጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለ ስለሆኑ ከእውነቱ ከጥንቱ ስንነሳ እውነት እነዚህ ሬዲዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የሀገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፉ እሱ እንደ መሆርነቶ እንደ መገናኛ ብዙሃን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛን ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጥዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል? እሺ ዶክተር ነገሬ አመሰግናለሁ። ትስታ ያው እንደምታውቀው አሁን ላነሳሽው ቁጥጥር ስር የዋሉት ሰዎች አያያዛቸውን በተመለከተ ቅድም እንደገለጽኩት በሂደት ተጣርቶ እየተመለሱ እና ቤተሰቦቻቸው የተቀላቀሉ እንዳሉ ከዛም ባሻገር ደግሞ ክስት ሊቀርብባቸው የሚገባ ክስት እየቀረበባቸው እንደሆነ ነው ያለኝ መረጃ። ከኮማንድ ፖስቱም ጋር ዞሮ ዞሮ የመንግስት አካል ነው፣ ሌላ መንግስት አይደለም። ኮማንድ ፖስት ማለት ህገ መንግስቱ የሰጠውን ስልጣን ነው በስራ ላይ የሚዋውለ ማለት ነው። ስለዚህ ከኛ ጋርም ግንኙነት ይኖራቸዋል። ስራው የጋራ ስለሆነ ግዴታ መረጃ ከኛ ጋር እንለወጣለን ማለት ነው። ስለዚህ በሰብአዊነት መያዝ አለባቸው። አንድ ሰው ተጠረጠረ ማለት ወንጀለኛ እንዳልሆነ ይታወቃል። የተነሱትን ግን ቅድም በገለጽኩት ይሄንን ጉዳይ የሚመለከት ገለልተኛ የሆነ ኮሚቴ ስላለ የእነሱን ሪፖርት ጠብቄን ብንሰማ እየተሻለ ነው ይመስለን። ሶስተኛ ላይ አቶ ኢብሳ ያነሱት የኢትዮጵያ መንግስት እሱን የሚደግፈውን ብቻ ነው የሚያስጠጋው ለሚባለው፣ ባለፈውን የታሪኩን ትተን በአሁኑ ጊዜ መንግስት እያደረገ ያለውና የወሰደ ያለውን እርምጃ ብናይ ጥሩ ይመስለኛል። በተለይ አሁን ጥልቀት መታደስ በማለት መንግስት እየወሰዳቸው ያለው እርምጃ እንደሚያሳየው አንድ ሰው ሕዝብን ለማገልገል ግዴታ የመሪው ፓርቲ የኢህአዴግ አባል መሆን ግዴታው አይደለም። ምክንያቱም ራሱን በሚፈትሽበት ጊዜ ስልጣን ወይ ደግሞ የፓርቲ አባልነትን ምክንያት በማድረግ ስልጣንን ያላግባብ ሲጠቀሙ የቆዩ ሰዎች ስላሉ እነሱ ተጠያቂ መሆን እንዳለባቸውና ማንም ኢትዮጵያዊ ዜጋ ብቃቱ ካለውና በስራ ውጤታማ ከሆነ ዜጎቻችንን እንዲያገለግል እድል እንደሚሰጠው አሁንም ደግሞ ይሄንኑ በአይን እያየን ያለ ነው ማለት ነው። ስለዚህ ምናልባት በፊት ነበረውን ጭትን ለወደፊት ሀገሪቷ ወዴት እያሄደች ነው እና ምን አይነት እርምጃ ነው እየተወሰደ ያለው መንግስት ምን አይነት መንግስት ነው የሚለውን ብናይ እየተሻለ ይመስለኛል። ሌላው ከቪኦኤ ጋር ተያይዞ የተነሳው የሰዎችን አስተያየት የመሪዎችንም ቢሆን አስተያየቱ በሚሰጥበት ጊዜ የነበረውን ሁኔታ በመረዳት ብንገነዘብ ጥሩ ይመስለኛል። ያኔ ቢኦኤ ላይ የተሰጠው አስተያየት በጊዜው አስፈላጊ ሆኖ ስለተገኘ ሊሆን ይችላል። አሁን ላይ ሆነን ደግሞ እንደ ግለሰብ የጠየቁኝን እንደ አንድ ባለሙያ ምን አይነት አስተያየት አለ ለሚሉት እንደሚታወቀው አሁን ዛሬ ከቢኦኤ ጋር ነው እየተነጋገረን ያለን ማለት ነው። እንደ መንግስት የትኛውም ሚዲያ ለእኛ ጠላት አይደለም። የትኛውም አለም አካባቢ ይኑር፣ የትኛውም ዜጋ የኢትዮጵያ ዜጋ ለኢትዮጵያ መንግስት ጠላቱ አይደለም። ችግራችን አስተሳሰብ ነው። የዜጎቻችንን ጥቅም የሚጎዳ የሀገር ሉዓላዊነት የሚጎዳ ከሀገር ሉዓላዊነት እና ከዜጎቻችን የማደግ የመለወጥ ፍላጎት ጋር የሚቃረኑ እንትስ የገቡትን ሰዎች ድብስ ተካክሉ እንፈልጋለን። ከዛ ውጪ ቢኦኤም ጭምር የኢትዮጵያ መንግስት ጠላት እንዳልሆነ መታወቅ አለበት። ምክንያቱም እኔ እየሰራው ያለው የመንግስት አካል ሆኜ ነው እየሰራው ያለው በቢኦኤ ሀሳብ የምንሰጠው በተጨማሪም ደግሞ ከኔ በፊት የነበሩትም እንደዚያው ይሰጡ ነበር። በተለያዩ ቢሮዎች ስር የነበሩ ሰዎችና ያሉት ሰዎች ከቪኦኤ ጋር መረጃ ለቢሮ ይሰጡ ነበር፣ እየሰጡም ነው ማለት ነው። ስለዚህ ጊዜው የፈለገውን አስተያየት በዛው ጊዜ ውስጥ ብንረዳና ዛሬ ግን የምንፈልገው ምንድን ነው? መረጃ ይሄንን ተቋም ወይ ደግሞ ቪኦኤን የሚያዳምጡ ዜጎቻችን መረጃ መስማት አለባቸው ብለን ነው የምናምነው። መረጃውን የምንሰጠው ግዴታ ለቪኦኤ ተብሎ ሳይሆን ቪኦኤን ለሚጠቀሙ ዜጎቻችን ብለን ነው ማለት ነው። ስለዚህ ይሄንን በዚሁ መልኩ ብንረዳ ጥሩ ይመስለኛል። የትኛውም ሚዲያ ደግሞ በአግባቡ ስንጠቀምበት ለህዝብ ጥቅም ይሆናል። በአግባቡ ካልተጠቀምበት ደግሞ ለህዝብ ጉዳት ሊሆን ይችላል። ሚዲያ ደግሞ ተመራጭ የሚያደርገውም ስራው ስለሆነ ይዘቱ ስለሆነ በዛ ላይ ፎከስ ብናደርግ ጥሩ ይመስለኛል። በጣም አመሰግናለሁ ዶክተር ነገሪ። ይሄ ጥሩ ጅምር ነው ለእኛም ቢሆን። ወደ ቀጣይ ጥያቄ ልለፍ። ጠያቂያችን በፌስቡክ ነው ጥያቄ ያደረሱን ሰኢድ ኑርያ ይባላሉ። በሀገሪቱ ለተፈጠረው ችግር እንደ መንግስት አባባል የውጭ መንግስታትና የጥፋት ኃይሎች በተጨማሪ በስልጣን ላይ ያሉት አካላት ስልጣናቸውን ለራስ ጥቅም ማዋል ወዘተ ማለቱ ይታወቃል። መንግስት ማለታቸው ነው። በዚህም መሰረት ችግር አለባቸው ተብሎ የታሰቡትን ሚኒስትሮች እስከ ታችኛው አመራር ያሉትን ከቦታው ማንሳቱ ግልጽ ነው። ይሁንና ችግር አላቸው ተብሎ በተነሱ ባለስልጣናት ተጠያቂ ሲሆኑ አልታየም ለምን? እንዲሁም ችግር አለባቸው ተብሎ የተነሱ ባለስልጣናት ከመጠየቅ ይልቅ ወደ ተሻለ ኃላፊነት ቦታ በአምባሳደርነት እንዲህ ሲሾሙ ነው የሚታየው። ይህ አካሄድ ችግሩን ከመፍታት ይልቅ አጥፊዎችን ማበረታታት አይሆንም ወይ? ስር ነቀል ለውጥ ማለትስ የቦታ ለውጥ ነው ወይ ይላሉ። እርስዎ እንግዲህ ቀደም ብለው ይሄ ስር ነቀል ለውጥ እየተካሄደ ነው የሚሉት ጠያቂያችን፣ ግን አልተካሄደም፣ ጥፋት ያጠፉ ሰዎች ተጠያቂ አይደሉም ይላሉ። ከሙስና ጋራ በተያያዘ የቀረበ ጥያቄ አለ ላሰማሁት ናሰለም ቢሮች ኮሚኒኬሽን ሚኒስቴር ዶክተር ነገሪ ሌንጮ ትብብራቸው በጣም ላመሰግናቸው እወዳለሁ። በቅርብ ቀን ነው ሹመትን ያገኙት። ሆኖም ግና ምን ለሚያረቡ እንዳሰቡ በጣም አስቸጋሪ ነው። እኔ ከአንድ ወር በፊት ነ የመጣሁትኝ። አንድ ወር ሆኖኛል። እዛ ኢትዮጵያ ነበር። በጣም ከፍተኛ የሆነ የቢሮክራሲ እና የሙስና ችግር አለ። መታወቂያ ለማግኘት እስከ አመት የሚጠብቁ ስድስት ወር አመት የሚጠብቁ አሉ። ሁለት መቶ ብር የከፈሉ ደግሞ በቀጥታ ቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን ህጉን ፕሮግራሙን ያወርዳል፣ ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳን ልዩ የሆነ ምርመራ ተደርጎ ምናምን ብሎ አይቀጣም። ከቦታ ወደ ቦታ ብቻ ነው የሚዘዋወረው እና ይህ ነገር እስከ መቼ እንዲሆነ ይቀጥላል እና ህዝብ አመጥ አነሳ ብዙ ነገር እንደዚህ ያደረገ አይፈርድበትም። አሁን አንዱ የመጀመሪያው ሰይድ ኑሪያው ያነሱት ጥያቄ ነው። ያው መንግስት ተሃድሶ ሲያመጣ የራሱ ምክንያቶች አሉት። መንግስት ራሱን ማየት አለበት። ነገር ግን እንደ ማዕከል ማየት ያለብን ለህዝብ ፈጣን አገልግሎት መስጠትና መሪ መሆን ማለት ፖለቲከኛ መሆን ማለት መሰረቱ የግል ጥቅም ሳይሆን ለህዝብ አገልግሎት መስጠት እንደሆነ ተሰምሮበታል ማለት ነው። ስለዚህ በዚህ ምክንያት አንዳንድ ሰዎች ተገምግሞ ከኃላፊነት የተነሱ ሌሎች ደግሞ ውጤታማ ሊሆኑ ይችላሉ ወደተባሉበት የተቀየሩበት ሁኔታ አለ። ነገር ግን አንድ ነገር መረዳት ያለብን የታድሰው ሂደት ተጠናቋል ማለት አይደለም። አሁን በፌዴራል ደረጃ እንዲሁም በክልል ደረጃ የተወሰኑ ለውጦች ተደርጓል። ይሄ የለውጡ አካል እንደሆነ መረዳት ያስፈልጋል። ምክንያቱም ቦታ የሚይዙ ሰዎች ስራው ወደፊት የሚያስገዱ ለውጡ ያመጡ የሚችሉ ሰዎች ናቸው አንደኛ ከቦታ የተነሱት ሁሉ ሙሰኞች ስለሆኑ ከቦታ አልተነሱም ችግር ያለባቸው እንዳሉ መንግስት በትክክል ያውቃል ይህንን ደግሞ ትክክለኛ መስረጃ መረጃ ብቻ ሳይሆን መስረጃ አጠናክሮ ተጠያቂ መሆን ያለባቸው በሂደት ተጠያቂ ይሆናል ምክንያቱም በታሪኩ እንደሚታየው በጣም ትልልቅ ባለስልጣን የሆኑት ተጠያቂ ሆኖ አይተናል ማለት ነው ይሄ የሚቀር ጉዳይ አይደለም ነገር ግን ወደ ሌላ ቦታ ተሾሙ ለሚባለው የተሾሙ ሰዎች አሉ ውጤታማ ባልሆኑበት ፖዚሽን ላይ ከዛ ተነስቶ ውጤታማ ሊሆኑ ወደሚችሉ ምክንያቱም ችግር የሌለባቸው ነገር ግን የማስፈጸም ብቃታቸው ተገምግሞ ወደ ሌላ መሄድ ያለባቸው የሄዱበት ሁኔታ አለ። ከአምባሳደሩ የሆኑት አሁን በምፈተሽበት ጊዜ ተገምግሞ ችግር አለባቸው ተብሎ የተነሱት ላይሆኑ ይችላሉ። ይሄ አንድ ላይ መደረግ አለብን። ነገር ግን ከሙስና ጋር የተያያዘው አንድ ነገር ማወቅ ያለብን መንግስትም በትክክል ተቀብሎት ይሄ የክራይ ሰብሳቢነትና የሙስና ችግር እየተንሰራፋ ለልማት በሚደረገው እንቅስቃሴ ውስጥ ችግር እያፈጠረ እንደሆነ አውቆ ስራ እየሰራ ይገኛል። ከዚህ ተነሶ ሌላ ቦታ ይሾማሉ የሚባለው ታሪክ ሆኖ ይቀራል። ይሄንን ያው ኖሬን የምናየው ሆናል ማለት ነው። ምክንያቱም አንደኛ ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል። ይሄ እንዲሆን አሁን ሰዎችን መቀየር ብቻ ሳይሆን መንግስት የተያያዘው ግልጽነት የሰፈንበት አሰራር እንዲኖርና ማንም ሰው ላጠፋው ተጠያቂ የሚሆንበት አሰራር እንዲዘረጋ እየሰራ እንደሆነ ማወቅ ያስፈልጋል። አሁ ሰዎች የሚያነሱት ምሸት ነው ማለት አይቻልም። ከአንድ ቦታ ተነስቶ ሌላ ቦታ ይሾሙ የነበሩ ሰዎች አሉ። እነዚህ አንድ ቦታ አጥፍቶ ሌላ ቦታም ተጨማሪ ጥፋት እንዲያደርጉ ነው። እንደዚህ አይነት አሰራር ሊቀጥል አይችልም። ለዛ ነው መንግስት በጥልቀት መታደስ ብሎ የተያያዘው። ስለዚህ ይህንን የድሮውን ታሪክ ብቻ ናሬት እያደረገን ከምንኖር ዛሬ ህዝቡ መረጃ መስጠትና መቀበል መብቴ ነው ብሎ መብቱን በህጋዊ መንገድ ለማስከበር ከመንግስት ጋር መስራት አለበት። መንግስት ደግሞ ተጠያቂ መሆን ያለባቸውን ለማንም እንደማይራራ ህዝቡ ማመን አለበት። እንግዲህ ተጠያቂ የሆኑትን ገና ተጠያቂ ያደርጋል ነው የሚሉኝ ሂደት ህዝቡም አድማጮችም እንዲጠብቁ ነው እርስዎ እየነገሩን ያሉት። እና ወደሚቀጥለው ጥያቄ ሊሄድ በኢሜል ትዕዛት አንድ ነገር ላስታውስሽ፣ ይሄ እኮ ዛሬ የተጀመረ ነገር አይደለም። ሲስተሙ በተሻለ ሁኔታ ተጠያቂ መሆን ያለባቸውን ለይቶ ተጠያቂ የሚያደርግበት አሰራር እንዳለ ህዝቡ መጠራጠር የለበትም። ከዛ ውስጥ ደግሞ ህዝቡ ራሱ የራሱ ሚና መጫወት አለበት። ምክንያቱም መስረጃ በትክክል የተገኘበት ሰው እንዲሁ ተጠያቂ ሳይሆን የሚቀጥልበት ሁኔታ እንደማይኖር ግን ማወቅ አለበት። ስልጣኑ እኮ የህዝቡ ነው። ይሄ መታወቅ አለበት። መንግስትን ሌላ ቦታ አድርጎ ህዝቡ ደግሞ ራሱን ሌላ ደሴት ውስጥ ሊያደርግ አይገባል። መታወቅ ያለበት ምንድን ነው? ይሄ የኔ ቤት ነው፣ ይሄ የኔ የራሴ የራሴ ሀገር የራሴ መንግስት ነው ብሎ ማመንና ራሱ መሳተፍ አለበት። ወደ ቀጣዩ ጥያቄ ሊሄድ ከዛ በኋላ ስልክ ደውሉልን ያሉትን አድማጮች አንድ አድማጭ ደውልና ከእርሶ ጋር እናገናኛለን። ይሄም በኢሜይል ነው የደረሰን። አቶ ግዛው ይባላሉ ጠያቂው። የአገሪቱ ሀብት ይላሉ የአገሪቱ ሀብት ለምንድን ነው በሁለት አካላት ቁጥጥር ስር የሆነው? በትግራይ ተወላጆችና በመከላከያ ስር ይላሉ። ሌላ በድምፅ የቀረበ ከሙስናና ከመልካም አስተዳደር ጋር የተያያዘ ጥያቄ አለን። ሄሎ የተከበራችሁ የቪኦኤ ጋዜጠኞች ሰላምታዬ ይድረሳችሁ። ከዚሁ ከዲስ ጥያቄ እንደሚከተለው ይቀርባል። አቶ ኃይለ ማርያም በኢትዮጵያ ውስጥ ተቃውሞ ከተነሳ በኋላ ለሕዝብ አንድ ነገር ብሎ ነበረ። ጥልቅ ተሀድሶ ያስፈልገናል ሀብትን በከፍተኛ አመራር ደረጃ ለግል ጥቅም ማዋል አለኝ አካባቢ ብለዋል። በዚህም መሰረት ጥልቅ ተሀድሶ ያስፈልገናል ብለዋል። ያየነው ነገር ግን ሚኒስትሮችን ቦታ መቃየር እንጂ ጥልቅ ተሀድሶ አይደለም። ለምሳሌ መኩሪያ ኃይሌ ከከተማ ልማት ሚኒስትርነት ወርዶ አማካሪ የሆነ ሬድዋንም አምባሳደር እንደሆነ የሚሰማነው እንደ ሪፖርተር ዘገባ ማለት ነው። በኢህአዴግ አነጋገር ጥልቅ ተሀድሶ ማለት ቦታ መቃየር ነው። እንደ እነ ሙክታር ለምሳሌ ከስልጣኑ ወረደ፣ የመልካም አስተዳደር ችግር አለ ብሎ ነገር ግን አማካሪ የሆነ ሰዎች ወይም ሚኒስትሮች ከስልጣናቸው ሲወርዱ ያጠፉት ነገር ለምንድን ነው የማይነገረው? ገንዘብ ይበላል ሌላም ነገር ይሰራል ከዛ በኋላ ይወርዱና ሌላ ቦታ ነው የሚሰጣቸው ይሄ ቀልድ አይደለም ወይ ሁለተኛ ነገር ደግሞ ኦህዴድን በተመለከተ ከፍተኛ መቀመጫ ያለው በኢትዮጵያ ፓርላማው ኦህዴድ ነው መቀመጫ የመያዙን ያክል ለምንድን ነው ጠቅላይ ሚኒስትር ከኦህዴድ የማይመረጠው የትኛውን ቦታ ኮዋሊሽን ሲፈጠር አብዛኛውን ወንበር የያዘው ነው ስልጣን የሚይዘው ወይም ጠቅላይ ሚኒስትር የሚሆነው ከዛ በኋላ ነው መንግስት የሚመሰረተው። ትልቁን መቀመጫ ይዘው ግን እስከ ዛሬ ድረስ ጠቅላይ ሚኒስትር ከኦሮሞ ወይም ከኦሮሚያ ሲፈጠር አላየንም። ምንድን ነው የዚህ ነገር ምክንያት? በእስራኤል፣ በጀርመን ኮሊሽን ሲፈጠር አብዛኛውን መቀመጫ ያሸነፈው ነው ጠቅላይ ሚኒስትር የሚሆነው። በኢትዮጵያ አይታይም። ለምንድን ነው ይሄ? አመሰግናለሁ። አቶ ጊዛው ያነሱት የሀገሪቱ ሀብትን በተመለከተ አንደኛ እኔ ሀገሪቱ ሀብት በሁለት ያውም ደግሞ በአንድ ክልል ተወላጆችና በመከላከያ ተይዟል የምለው የኦዲት ሪፖርት የለኝም እና በዚህ ላይ ትክክለኛ መረጃ በምናገኝበት ጊዜ ትክክለኛ መብራሪያ መስጠት የምንችል ይሆናል። ነገር ግን እንዲሁ አሰራሩን በምናይበት ጊዜ የኢትዮጵያ ሕገ መንግስት ማንም ሰው የመልማት መብት እንዳለው ያስቀምጣል። የአንድ ክልል ተወላጆች ብቻ ሀብት እንዲያካብቱ የሚፈቀድ ስርዓትም አይደለም ያለው። ስለዚህ እኔ እስከማውቀው ድረስ እንግዲህ ግልጽ የሆነ የኦዲት ሪፖርት ስለሌለ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። የመከላከያን በተመለከተም እንደዛው እንደምታውቀው በተለያዩ ሀገራት ውስጥ መከላከያ ትልቅ ሚና ይጫወታል የሀገር ደህንነት ለዋላውነትን ከማስጠበቅ አልፎ ሀገራት በልማት እንዲያድጉ ለምሳሌ እስራኤል እንደ ምሳሌ መውሰድ እንችላለን። ሌሎችም ሀገራት መከላከያቸው ኢንጂነሮችም ናቸው። መከላከያ ደግሞ ለዜጎች የቆሙ ህይወታቸውንም ደግሞ ለዜጎች ለዜጎች ደህንነት ህይወታቸውን ሳይሰስቱ የሚሰጡ ናቸው። ስለዚህ በእኔ እይታ እንግዲህ እነሱ ነው ሀብት የያዙት የተባለው እንደዚህ ከሆነ የሚገዙ በስርዓት የለም ወደምለውም ስለሚወስደን በዚህ ላይም ትክክለኛ የሆነ መረጃ መሰረቱ ራሱ በግልጽ ስለማይታወቅ በጊዜ ሂደት የምናየው ይሆናል ማለት ነው። እኔ እንደማውቀው ግን የኢትዮጵያ መከላከያ የተለያዩ ስራዎችን ወይ ደግሞ ተቋማት አሉ ኢንጂነሪንግ በጣም ሀገሬን የሚለው ስራ እየሰሩ እንደሆነ እናውቃለን። ሀብቱ ግን የማውቀው ሀብቱ የህዝብ ነው እንጂ ሀብቱ የመከላከያ እንደሆነ አይደለም ማውቀው ማለት ነው። የጥልቅ ታድሰውን ያው ቅድም ጠቅሽ ያለው አንደኛ እንደዚህ ተሾሙ የተባሉ ሰዎች አንድ ነገር ማወቅ አለብን። ከቦታ በምነሱበት ጊዜ ሁሉም ስልጣናቸውን በአስቶን ለማበልጸግ ሞበት ሁሉም አይደለም። የሚመለከታቸው አለ፣ የማይመለከታቸው አለ። አንዳንዶቹ ፓርቲውን እንደ ፓርቲ ማለት ነው። ምክንያቱም ልማታዊ ዲሞክራሲያዊ መንግስት በፖለቲካ ብስለት መመራት አለበት። ዲሞክራሲ ማበልጸግ ላይ መስራት ያለባቸው ሰዎች በመልካም መተዳደር እንዲሰሩ ሀሳብ የሚያመለጩ ሰዎች የተመደቡበት ሁኔታ ይዟል። ነገር ግን ተጠያቂ መሆን ያለባቸው ተጠያቂ አይሆኑም ማለት አይደለም። ይሄንንም እንደዚሁ ብንወስድ ጥሩ ይመስለኛል። አንድ ነገር ደግሞ ለውጡ የመጣው እኮ ሜሪት ላይ ወይ ደግሞ እውቀት፣ ችሎታ ላይ ልስ ላይ የተመሰረተ አገልግሎት እንድሰጥ የምችሉት እድል እንድኖር ለማድረግ ነው። ይሄ ደግሞ እየተደረገ እንደሆነ እናውቃለን። ክልሎች ሰርቶ አልጨረሱም እየጨረሱ አሉ። እስከ ቀበሌ ድረስ እስከ ሲቪል ሰርቨንቱ ድረስ በምወርድበት ጊዜ አሁን የምነሱ ጥያቄዎች ምላሽ ያገኛሉ ብዬ ነው የማምነው። ጠቅላይ ሚኒስትርነትን ጉዳይ ጠቅላይ ሚኒስትርን ይሁን ሌሎች ባለስልጣናት የሚሾሙበት ሂደት አለው። የበላይነት ያገኘው የፖለቲካ ፓርቲ እንደ ኢህአዴግ ማለት ነው፣ አሰራር አላቸው። ያ ለጠያቂው ግልጽ ካልሆነ በዲሞክራሲያዊ ሁኔታ እንደሚመረጥ ነው። የክሌዘር ይሁን ተብሎ የሚደረግ አይመስለኝም እስከማውቀው ድረስ ማለት ነው። ኢትዮጵያ በፓርላመንታሪ ሲስተም እንደምትመራ ይታወቃል። ፕሬዚደንሽያል እንዳልሆነ በቀጥታ ብዛት ያለው ድምፅ ወይ ደግሞ መቀመጫ ያለው ሰው ይመርጣል። የምነት ሲስተምም አደለም በዛ ካሄደ የምናሄድ ከሆነ ሲሰት ሊሆን ይችላል ማለት ነው። ለዛ እኮ ነው አሰራር አለው ያልኩት ማለት ነው። ስለዚህ ከገንቤላም ከቤኒሻንጉል፣ ከኦሮሚያም፣ ከትግራይ፣ ከደቡብም ካሉት ከአስራ ስድስት በላይ ከሚሆኑ ብሔሮች ሰው ጠቅላይ ሚኒስትር ሊሆን ይችላል። የማይሆንበት ምክንያት አይታየኝም ማለት ነው። እንግዲህ ለወደፊት የሚሆነውም ደግሞ አብረን እናያለን ማለት ነው። እሺ፣ ጠያቂያችን መስመር ላይ ናቸው። ማለበል አድማጭ አበበ ባለ እንደው ከነቀምቴ እሳቸው ነበሩ። የኦሮሚያም የኦሮሚያ ቲቪ እና ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባል ነበሩ። ከዚህ በፊት ግን ምንም ለውጥ የሌለውን ነገር እንደ ጥሩ ነገር የቦርድ አባል እንደነበሩ ተደርጎ ሲገለጽ እንዴት ይሰማቸዋል? ለማለት ፈልጌ ነው። በድምፅ የቀረበ ደግሞ ሌላ አለ። ቶሎ ቶሎ ይቅረቤሽ። ሰላም ቪዎች እንደምን አላችሁ? የምደውለው ከቨርጂኒያ ነው። ለኢትዮጵያ መንግስት ቃል አቀባይ ለሆኑት እርስዎ በኢትዮጵያ መንግስት ስም የተለያየ መግለጫዎችን እና ለጥያቄዎችን መልስ ሲሰጡ ከርመዋል። በዚህም እናመሰግናለን። የእኔ ጥያቄ ደግሞ እውነት በአሁኑ ሰዓት በኢትዮጵያ ውስጥ የኢትዮጵያ ሕዝብ እየታሰረ እየተደበደበ ነው እና በተደጋጋሚ በሚጠየቁበት ጊዜ ይሄ ነገር እየተደረገ አይደለም፣ ሕግ ፊት ማመልከት ይችላሉ እያሉ መልስ ሲመልሱ ልክ ኢትዮጵያ ውስጥ እንዳልነበሩ እና ይህን ጉዳይ ጭራሽ እንዳላዩ ሆነው ነው የሚናገሩት። እስቲ እንዲያው በእግዚአብሔርም ስም እርስዎም ከመጡበት አካባቢ ይሄ ጉዳይ በጣም አሳሳቢ በሆነ ደረጃ ሰዎች እየተሰቃዩ ነው እና በኢትዮጵያ ህዝብ ስም እንዲያው ትክክለኛውን መልስ አይደለም ወይም ነው ብለው እንዲመልሱልኝ ነው። መልስ ካለ አመሰግናለሁ። ስጅማት ባህንን ከቨርጂኒያ እሺ አቶ ስዩ ምን ለጥያቄያቸው እናመሰግናለን። ዶክተር ነገሪ ሌንጮ ጥሩ፣ እንግዲህ የኢቢሲ እና የኦሮሚያ በተመለከተ አንደኛ ምን ስስራ እንደነበረ ከሌሎች ቦርድ አባላት ጋር ምን ስንሰራ እንደነበረ ያው እዛ ውስጥ የነበሩ ሰዎች ስለሚያውቁ ለውጡ እንደምንጠብቀው እንዳልሆነ እኔ የምመሰክረው ስለሆነ ነገር ግን ደግሞ ለወደፊት አይለወጥም ላይ እንደማናመን እነዚህን ተቋማት የተሻለ አገልግሎት ለዜጎቻችን እንዲሰጡ መሰረት እንደተጣለ ጠያቂውም ይረዳሉ ብዬ ነው ማምነው። ምናልባት ከተወሰነ ጊዜ በኋላ እነዚህ ተቋማት ሂደታቸው ሁሉ ነገሩ ተሻሽለው ሊያዩት ይችላሉ ብዬ ነው ማምነው። እና ተስፋ ባይቆርጡ እና ቢጠብቁ ጥሩ ነው። ነገር ግን እኔ ያልኩት ለእኔ ምስጋና ይቅረብልኝ እያልኩ ስላልሆነ ትልቁ ነገር እነዚህ ተቋማት የሕዝብ ተቋማት ስለሆኑ ሕዝብ የምጠብቅባቸውን አገልግሎት እንደሚሰጡ ቸው ቢያበረታቱና የድርሻቸውን ቢወጡ ጥሩ ይመስለኛል። ስርት እየሰጡም ቢሆን ማለት ነው። አሁንም ደግሞ በተሰጠኝ ኃላፊነት የተሻለ አገልግሎት እነዚህ ተቋማት እንዲሰጡ የበኩለን ድርሻ እወጣለሁ። በዛው ብናልፈው ጥሩ ይመስለኛል። ሌላ አሁን የተነሳው ኢትዮጵያ ውስጥ ሰዎች እየተደበደቡ የታሰሩ የሞቱ ለተባለው ችግር አልነበረም ብዬ የተነገርኩበት ጊዜ አልነበረም። ችግሮቹ የሚከሰቱበት ሁኔታ ሊለያዩ ይችላሉ፣ ምክንያቶቹ ሊለያዩ ይችላሉ። እኔም እንደ መንግስት አካል አንድ ሰው እንኳን እንዲገደልም አላምንበትም። ምክንያቱም ንብረት መተካት እንችላለን፣ የሰው ህይወት ግን መተካት አንችልም እና በዚህ ላይ የመንግስት አቋም እንደሆነ አድርገን የኢትዮጵያ መንግስት የኢትዮጵያን ዜጎች እየገደለ ነው ብለን መደምደም አንችልም። ስህተቶች ይፈጠራሉ። እነዚህ ስህተቶች ደግሞ በማን ተከሰቱ እና ተጠያቂ መሆን ያለበት ማን እንደሆነ መንግስት እንድጣራ ጥረት እያደረገ እንደሆነ እና በሂደት ደግሞ ለህዝብ ሪፖርት እንደሚደረግም እንዲያውቁ ፈልጋለሁ። ነገር ግን ተቋማት አሉ። አሁን ሰዎች አቤት ማለት ይችላሉ በምንልበት ጊዜ ኮማንድ ፖስት ማለት ዞሮ ዞሮ ከሌላ ሀገር የመጡ አይደሉ። እነሱም የህዝብን ጥያቄ ለመመለስ የተቀመጡ ናቸው። እነሱም ብቻ ሳይሆኑ ደግሞ በፊት የነበሩት ከፌዴራል እስከ ቀበሌ ድረስ ችግሮች ቢኖሩ እንኳ መንግስት አሁን እያስተካከለ ያለው የብሮክራሲ ቅድ የተነሳው ችግር መንግስት ራሱ አምኖ እያስተካከለ እንደሆነ እንዳለ ሆኖ እነዚህ ተቋማት ስራ አቁሟል ማለት አይደለም እና ዜጎች ራሳቸው ተጠይቆ ቢመልሱ ጥሩ ይመስለኛል። አልፎ አልፎ ችግሮች የሚፈጠሩት በስሜታዊነት በይግ ተጠያቂ የሆነው መካል የጸጥታው መካል አንዳንድ ጊዜ በምፈጸመው ስህተት። አይከስትም ማለት አይደለም። ይሄ ግን የመንግስት ተቋም ነው ብለን የግለሰቦችን መደምደም ትክክል አይደለም እና የጸጥታ አካሉም ይሁን ግለሰቦች ከህግ በላይ ስለሆኑ ይህንን በሂደት የምናየው ይሆናል እና በፈጣሪ ስም ስላሉ እኛም ያው እንደምታውቀው ኢትዮጵያ ሕዝብ በፈጣሪ የሚያምን እንደሆነ ላለ እዚህ የመንግስት አካል ስለሆነ ያንን የምንክደው እና የሌሌ ነገር የምንናገር አድርጎ በሀይ ጥሩ ነው ለማለት ነው። እሺ ዶክተር ነገሪ፣ እንደው አንድ ነገር ለማስገንዘብ ያህል ልብ ብለው እንደሆን ጥያቄዎቻችን አሁን የሚሽከረከሩት በብዛት ጥያቄ ይመጣለን በሰው መብት ዙሪያ ነው። በዚህ በሬዲዮ ጣቢያ እንኳ ሶስት ልጆቹን ስላጣ አንድ ሰው ሶስት ልጆቹ በታጣቂዎች ስለተገደሉባቸው ወላጆች ዘግበናል። ልጇ ተገሎባት የልጇ አስከሬን ላይ ቁጭ በይ ስለተባለች እናት ዘግበናል እና ዞሮ ዞሮ የሰው ጥያቄ እኔ እንደሚመስለኝ የሚያመለክተው ምንድን ነው፣ ይህን የሚሰሩ ሰዎች ይጠየቃሉ ወይ? እርሶ ባሉት ግልፍተኛ ሆነውም ይሁን በሆነ ነገር ተጋጭተውም ይሁን፣ እርሶም ቀደም ሲል እንዳሉት ሀብት ይተካል፣ የሰው ልጅ ግን አይተካም። መንግስት ደግሞ ለአንድ ህዝብ ጠለላ ነው፣ ታዛዥና ተንከባካቢ ነው እንጂ ግን እንዲህ አይነቱ ሁኔታዎች በሚከሰቱበት ጊዜ ሰዎች ተጠያቂ ይሆናሉ ወይ? ለሚወስዱት እርምጃ ለፍርድ ይቀርባሉ ወይ? ይቀጣሉ ወይ? ይታሰራሉ ወይ? እስከ ዛሬ ድረስ ነፃ እርምጃ ሰው ላይ የወሰደ ሲዘገብ እንግዲህ በሚዲያ አልሰማንም። እገሌ ሰዎችን እንዲገሎ እርምጃ ተወስዶበታል የሚል ለነሳሽው ጥያቄ ያው በተለያዩ ጊዜ እንደተነሱ አስታውሳለሁ። አሁን በጣም ጸያፊ የሆነ ሰውን ገድሎ በሰው ሬሳ ላይ ተቀምጦ የሚባለው ይሄ ከአንድ ኢትዮጵያዊ የምንጠብቀውም አይደለም። እንደዚህ አይነት ተግባር ፈጽሞ ተጠያቂ አይሆንም ብሎ ሰው ካሰበ ይሄ ትክክል አይደለም እና ተጠያቂ የሆኑ ሰዎች በግልጽ ፐብሊከል ሆነ ለሕዝብ አልታወቀም ለሚባለው በሂደት አጣርተን ይህንን መረጃ ሕዝቡ እንዲሰማ ማድረግ ይቻላል። አንድ ነገር ግን የህግ የበላይነት ሰዎችን በዘር፣ በሃይማኖት፣ በየትኛውም በቀለም አይለይም። ይሄ እንዲያድግ ነው ኢትዮጵያ ውስጥ የምንፈልገው የህግ የበላይነት መኖር አለበት። ስለዚህ የሰው ልጅ በግፍ ተገድሎ የገደሉ ሰዎች ተጠያቂ የማይሆኑበት ምክንያት የለም። መከላከያ ሰራዊቱም ቢሆን ፖሊሲዎች ደግሞ የተፈለጉት የዜጎችን ደህንነት ለመጠበቅ እንደሆነ መታወቅ አለበት። በአንድ በኩል የዜጎቻችን አመለካከትን በዛው መሰረት መቀረጽ አለበት። ስህተቶች በሚፈጠሩበት ጊዜ ግን ማንም ሰው እንደሚጠየቅ በግልጽ መታወቅ አለበት። ያልታወቀ ነገር ደግሞ ሂደቱን ጠብቆ ለሕዝብ ይፋ ይሆናል እና ይህንን በዚሁ መልኩ ብንረዳ ለጥያቄው መልስ ይቀጥላል።